ባለፈው አርብ በፓሪስ የደረሰውን የሽብር ጥቃት ከፈጸሙት አጥፍቶ ጠፊዎች አንዱ የሶሪያ ፓስፖርት የያዘና ባለፈው ወር ግሪስን በጀልባ አቋርጠው ወደ ፈረንሳይና ሌሎች የአውሮፓ ሀገሮች ከዘለቁት ስደተኞች አንዱ መሆኑ ታውቋል። ይህን የምርመራ ውጤት ተከትሎም ቅድሞውኑ በስፋት እያነጋገረ የቆየውን ከቅርብ ወራት ወዲህ ወደ አውሮፓ በከፍተኛ መጠን በሞግረፍ ላይ ያሉትን ስደተኞች አስመልክቶ የተጋጋለ ክርክር ቀስቅሷል። ሄንሪ ሪግዌል ከለንደን ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል። የፈረንሳይ አቃቢያነ ሕግ በትላንትናው ዕለት ይፋ እንዳደረጉት ከፓሪሱ የፈረንሳይ ብሔራዊ እግር ኳስ ስቴዲየም አቅራቢያ ራሱን ያፈነዳው አጥፍቶ ጠፊ የሶሪያ ዜጋ መሆኑ የታመነው አህመድ አልሙሐምድ ነው። የተጭበረበረ መሆኑ የተነገረለት ፓስፖርቱም አስክሬኑ ካረፈበት ስፍራ አቅራቢያ ተገኝተዋል። ቁጥራቸው ሰባ ከሚደርስ ሰዎች በግሪኳ የሌሮስ ደሴት በደረሱበት ወቅት የኢሚግሬሽን ባለስልጣናት የወሰዱት የጣት አሻራ የእርሱ መሆኑን በምርመራ ተረጋግጧል። በቅርቡ በሚካሄደው የግዛቶች የምርጫ ውድድር አብላጫ ድምፅ እንደሚያገኙ የተተነበየው ቀኝ ዘመሙ የፈረንሳይ ብሔራዊ ፓርቲ መሪ ማሪን ሌፔን ፈጥነው አስተያየት ከሰጡት ውስጥ አንዱ ናቸው። La dissémination de ces migrants dans les villages, dans les villes, en France, ከተለያዩ ሀገሮች ፈልሰው የመጡ ሰዎች በፈረንሳይ መንደሮችና ከተሞች መፍሰስ የሰውን ዝውውርና እንቅስቃሴ ተጠቅመው አድብተው ጥቃት ሊያደርሱብን የሚያውጥንጥኑ ሰዎች ይኖራሉ የሚለውን ስጋት ያጭራል ነው ያሉት ለፔን። አክለውም ጥቃቶቹ በዋና ከተማችን ብቻ ሳይሆን በሌሎች የፈረንሳይ ከተሞችም ጭምር ሊደርሱ ይችላሉ ነው ያሉት። በዚህ የአሸባሪዎች ጥቃት ስጋት ሳቢያ ፖላንድ ከተለያዩ ሀገሮች ፈልሶ የመጡት እነኚህ ስደተኞች የሚሰፍሩበትን ሁኔታ አስመልክቶ በአውሮፓውያን ከተደረሰው ስምምነት ልትወጣ የምትችል መሆኗን ያስጠነቀቀችው የአውሮፓ ፓርላማ ፕሬዚዳንት ማርቲን ሹልዝ በበኩላቸው ይህን ጥገኝነትና ከለላ ፍለጋ ወደ አውሮፓ የፈለሱ ሰዎች ጉዳይ ከሽብር አደጋና ስጋት ጋር የማገናኘቱ አዝማሚያ ስህተት መሆኑን በመጠቀውም አስጠንቅቀዋል። ጥገኝነት በመሻት የመጡትን በዚህ ወንጀል የጉዳቱ ሰለባ የሆኑትን እንደደረሰባቸው በደል ተጠያቂ ከማድረግ የሚቆጠር ነው። ያ የመጨረሻው እኛ ፈጽመን ልንገኝ የማንችልበት ነገር ነው። የኤዥያ ፓሲፊክ ተቋሟ የጸጥታ ጉዳዮች ተንታኝ አዣን ጎኸል፣ የፓሪሱ አሰቃቂ እልቂት ፈጻሚዎች የአውሮፓ ዜግነት ያላቸው ናቸው እኮ ይላሉ አይሲስ አይሲስ በምዕራቡ ዓለም የሽብር ጥቃቶችን ማድረስ ከፈለገ ሽብርን ፈልሰው በመጡ በስደተኞች አማካኝነት ማጓጓዝ አያስፈልጋቸውም። ከገዛ ማህበረሰባችን ውስጥ መመልመል ይችላሉ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ጓሪ ቫ ጉሌክ ደግሞ፣ ይሄ በስሜት የሚሰጥ ምላሽ አይበጅም ሲሉ ያስጠነቅቃሉ። አሁን የሚያስፈልገን የኛን ከለላ የሚሹ ሌሎች ሳይጎዳ አሊያም ሰብአዊ መብታቸውን ሳይጥስ ደህንነታችንን የሚያረጋግጥ አመራር ነው። አሳዛኙ ነገር በዚህ የሚወነጀሉ ሰዎች ይህንኑ መሰል የሽብር ምግባር የኃይል ጥቃቶችና አሰቃቂ በደሎች ሸሽተው የመጡ መሆናቸው ነው። ከሶሪያና ከሌሎች አካባቢዎች እየፈለሰ ወደ አውሮፓ በሚጎርፈው ቁጥሩ እጅግ የበዛ ሕዝብ ጉዳይ ሳቢያ ከተፈጠረው ውጥረት ለማትረፍ የሚሻ የሚመስለው እስላማዊ ጽንፈኛ ቡድን አይሲስ የአህመድ አልሙሐመድ ማንነት ፈጥኖ የሚደረስበት መሆኑንም አስቀድሞ ያሰበውና የፈለገውም ይመስላል ሲሉ ትንታኔ ያቀረቡ የደህንነት ጉዳይ አዋቂዎች ግምታቸውን ሰንዝረዋል።